You're with SPS Radio. Okay. Okay. አድማጮቻችን የዛሬው የማህበረሰብ ለማህበረሰብ ዝግጅታችን የመወያያ አጀንዳ በአውስትራሊያ ኢትዮጵያውያን ማህበረሰብ ግብረ ምላሽ ሰጪ ግብረ ኃይል ያስፈልጋለይ የሚል ነው። የውይይቱ ተሳታፊዎች ወይዘሮ ሰብለወርቅ ታደሰ፣ አቶ አዳሙ ተፈራ እና አቶ ግርማ ፋይሳ ናቸው። ወይዘሮ ሰብለወርቅ፣ በአንድ የጋራ የሆነ አውስትራሊያ አቀፍ ማህበር ወይም የግብረ ኃይል ማቆሙ አስፈላጊነቱ በሁሎቹም ዘንድ ስምምነት አለ። በምን መልኩ ነው ይህንን ሀገር አቀፍ ማህበር ወይም ግብረ ኃይል ማቋቋም የሚቻለው? ትኩረቱ አቅጣጫዎች ውስጥ ምን ላይ ሊያርፉ ይገባል ይላሉ? አመሰግናለሁ። እሱን ከማለመለስ በፊት አንደኛው ወደፊት እንስራ ነው። አሁን ሁለት ነገሮችን በጣም ክሊር ማድረግ ይገባናል። እየተነጋገርን ያለ ነው በኢትዮጵያ ጉዳይ ላይ በሚነሱ ችግሮችን ለማገዝ ኢትዮጵያ ምድር ላይ ማለት ነው፣ ወይም ህዝባችን ላይ እነዛን ለማገዝ ኢትዮጵያዊ ዳያስፖራ ወይም ኢትዮጵያዊ አውስትራሊያ ወይም አውስትራሊያ ኢትዮጵያዊ የሆነው ሰው እንዴት ነው ራሱን አድራጅቶ ኢትዮጵያን ማገዝ የሚችለው የሚለውን እሱን ለማገዝ ምን ማድረግ አለብን የሚለው ይመስለኛል። ክሌር የምንነጋገር ነው። ኮርስ እያንዳንዱ ስቴት ውስጥ እያንዳንዱ ከተማ ውስጥ የራሳቸው ማህበራት አሉ። የራሳቸውን አደራጅተው በአካባቢያቸው እርስበርሳቸው የሚገኛኙበት አለ። አንዳንድ ቦታ ሉዝ ነው፣ አንዳንዱ ቦታ ደግሞ በጣም ጠንካራ የሆነ ነገር አለ። ኮርስ እሱ እራሱ በፈተና ውስጥ ያለፈ በጣም አስቸጋሪ ነው። ተሞክሯል በአውስትራሊያ ስቲል ፋንክሽናል ባልገነዘብም፣ ግን በአውስትራሊያ ደረጃ የኢትዮጵያውያን ማህበር እዚህ ባለን ጉዳይ ላይ ለመመስረት ተሞክሯል። ሙከራው አለ። ፍላጎቱ አለ። ህዝቡም ይፈልጋል፣ የሚያገናኘው ነገር ይፈልጋል። ስለዚህ የኔ መልስ የሚሆነው አሁን ስፔሲፊካሊ ለምሳሌ ወደ ኢትዮጵያ ለሚደረጉ ሳፖርቶች የሚደራጅ አገር አቀፍ የአውስትራሊያ አቀፍ ማለት ነው ታክስ ፎርስ ወይም ደግሞ ግብረ ኃይል ለመመስረት እንዴት ምን ማድረግ አለብን የሚለው ላይ ሲሆን ሁለት ነገሮች በእርግጠኝነት ክሊር ማድረግ ያለብናል። አንደኛ ምንድን ነው የጥንካሬያችን እንደ ማህበረሰብ አውስትራሊያ ውስጥ እንዳለ ማህበረሰብ ከዚህ ቀደም በነበሩ በጣም አስቸጋሪ በሆነ ጊዜ ውስጥ ልንሰራ ያስቻሉንን ፖዘቲቭ ነገሮች እነዛን ነቅሶ ማውጣት በነዛ ላይ አሁን ያለው እንደተባለው ጂኦፖለቲካል ሁኔታው ተቀይሯል። ሰምሃው ከኤምባሲ ከሆኑ የእንጀራ ልጅና የቤት ልጅ አድርጎ ከማየት በተወሰነ መልካል ለመውጣት እየተንደረደሩ እንዳሉ አቃለሁ። ሙሉ ቅምትኖ የለኝም፣ ግን ያን አይነት ቲንክ የተቀመጠ በኢትዮጵያ ደረጃ በአዲሱ አድሚኒስትሬሽን ኢትዮጵያውያንን ማዕከል ያደረገ ስራ ስንዴት ሰራ ጠቅላይ ሚኒስትሩም እንዲሁም የተሰጠበት ነው። ስለዚህ ፖሊሲ መሻሻል አለ። በዛ ደረጃ የዳያስፖራውን ወይም የሌላው አገር ዜግነት ይዞ ያለውን ኢትዮጵያዊ የወደ አገር ለሚሆን ግብአት ለመጠቀም ፖዘቲቭ ነገር አለ። ስለዚህ የሰጎድ ኦፖርቹኒቲ በአንድ መልኩ ከዚህ በፊት የሚከፋፍሉን የነበሩት፣ በሌላው መልኩ እዚህ በኢምባሲ በኩል ያሉትም ነበሩና እና ሳምሃው ያ አንድ የተቀረፈልን ችግር አለ። ሌላው ግን ስቲል ያለ አስቸጋሪ የሚያደርግብንም ግን ማስቸገሩን ካወቅን ለዛ መፍትሄ ካበጀንለት የሚቻልበት ሁኔታ እንዳለ የሚሰማኝ። የማያስማሙን ጉዳዮች ላይ እንዴት ነው በመከባበር መስማማት የምንችለው? አንዳንድ ጊዜ አንዱ አንዱን ተቀብሎ መሄድ ይችላል። አንዳንድ ጊዜ ልዩነቶቻችን መፍትሄ ባናመጣላቸው እንኳን እንዴት ነው እነሱን ተከባብረን መስራት የምንችለው፣ የሚለው እዛ ላይ በደንብ ማሰብ ይጠይቃል። ሁለተኛው ሁሉንም ሰው የራሱ የሆነ አብሮ የሚሄደው ሰው አለ፣ አብሮ የማይሄደው ሰው አለ፣ በባህሪም በተለያየ ምክንያት እንዲሁም ፓስት ኤንድ ፕሬዘንት በሆኑ ኮንፍሊክቶች፣ ኢንዲቪዥዋል የሆኑ ኮንፍሊክቶች ማለት ነው። እነዛን ነገሮች እንዴት ነው ወደ ትልቁ ትልቁ ዓላማ ላይ እንዳይመጣ ማድረግ የምንችለው፣ ለእነዚህ መፍትሄ ማበጀት ይጠይቃል። በአላማ ዙሪያ መሰባሰብ የሚለውን ማለት ነው። ስለዚህ እነሱን መፍትሄ ካገኘንላቸው፣ በዛ ጉዳይ ለመግባባት ከደረስን አይ ቲንክ የሚያውቅትን ነገር ያለ አይመስለኝም። ሁለተኛው ደግሞ ሰከንድ ጀኔሬሽን በጣም በፍጥነት እያደገ ነው ያለው። ዛሬ አምስት ዓመት እና አስር ዓመት አካባቢ የመጣው የመጀመሪያው ፈርስት ጄኔሬሽን አትሊስት ልጅ ይዘው ቢመጣ እንኳን ኦር ዚ ቢወልድ እንኳን ኦልሬዲ ሀያ ዓመት በላይ የሆናቸው ልጆች አሉ፣ አደልት የሆኑ ማለት ነው። ያን ሀይል ራሱ መጠቀም የሚቻልበት እድል አለ። ሌላ ፎርስ ሆኗል ማለት ነው። በሜዲካል የሚሰሩ ልጆች እናውቃለን። በፋይናንስ ላይ የሚሰሩ በጣም የተሻሉ ግን ወደ ኢትዮጵያም በኢትዮጵያ ዙሪያ ላይም ጠጋ ብለው መስራት የሚፈልጉ ወጣቶችም አሉ። እነሱም ማቀፍ የሚቻልበትም ብዙ ጊዜ ባለኝ ኤክስፖን ወጣቶች ፋስትሬት የሚያደጉት ይሄ እነሱ የማይገባቸው የቀደመው ጄኔሬሽን ያለ ኮንፍሊክት አለና ያንን ስለሚጠሉ ፍልተ ራሳቸውን ከማህበረሰቡ የማራቅ ነገር አለና እነዚህ ነገሮች መፍትሄ ከሰጠናቸው የግልና የቡድን ስሜቶቻችን ወይም በልዩነቶቻችንን ለትልቁ ዓላማ ማቻቻል ከቻልን መሰራት ይችላል። ያ እንዴት ነው መሰራት ያለበት? አይ ቲንክ በዋናነት ኦፕን ማይንድድ መሆን ነው። ለሁሉም ነገር ክፍት የሆነ አይምሮ ያስፈልጋል። ሁለተኛ ደግሞ የሚያሰባስበው የአንዳንዱ አደረጃጀት፣ እኔ እስከሚገባኝ ማህበረሰቡ እነሱ የራሱ በሚጠቅመው በከተማ ደረጃ አንዳንዴ ያለው የአደረጃጀት ያን ሪስፔክት አድርጎ ከዛ ግን የሚጠቁማቸውን ሰዎች ወይም ዩንታን ሳምሃው ማግኘት የሚችልበት ሁኔታ ቢፈጠርና ሁሉንም የሚያስማሙ ኦፕን ማይንድድ የሆኑ ሰዎችን ይዞ ሊጀመር ይቻላል ብዬ ነው የማስበው። ለልዩነቶቻችን ግን አክኖሌጅመንት ሰተን መነሳት አለብን ከምንም በላይ ማለት ነው። ወደፊት ለመሻገር እንደገና ከትናንት ሰክሰሶቻችን ተምረን እነዛን ፖዘቲቭ የሆኑ ነገሮችን ለአሁን መጠቀም የምንችልበትን እምድብ መፍጠር ቢቻል ጥሩ ነው ብያላለሁ። ማለት በምን ላይ የተኮረ ቢሆን ለምሳሌ፣ ግብረሰናይ ድርጅት ሆኖ መዋቅሩ አውስትራሊያ አቀፍ ሲባል አንድ ጃንጥላ ብቻ ነው ወይስ በእያንዳንዱ በየክፍለ ሀገራቱ እንደዚሁ እራሱን የቻለ ቅርንጫፎች እንዲኖሩት የስራ ጊዜያቶቹ በምን ያህል መልክ ሊለዋወጡ ይገባሉ? የሚል የአወቃቀርና የአደረጃጀት ሂደቱ ምን ቢመስል መልካም ነው ይላሉ? የአሰፋፈራችን ሁኔታ ይለያያል። በአንድ መልኩ ምክንያቱም በየአካባቢ መሆኑ ጥቅም አለው ብዬ ነው የማስበው። ምክንያቱም በስቴት አትሊስት በስቴት ደረጃ ስቴት ደግሞ ራሱን ሲያደራጅ በከተሞች ደረጃ ወይም በጂኦግራፊካል ሎኬሽን ባለ አቀማመጥ ህዝቡ በብዛት ወደሚገኝበት በቅረበት ምቸርች ሊሆን ይችላል፣ የጽዋ ማህበራት ሊሆን ይችላል። እሱ የራሱን ሎካላይዝድ የሆነ ፍሪደም ሊኖረው ይገባል፣ እንዴት መደራጀት እንዳለበት ማለት ነው። ግን ከዛም ሆኖ ካውንስል ጋይድ የሚያደርግ ስትራቴጂካል ነገሮችን የሚያወጣ በአጠቃላይ የአውስትራሊያን ኢትዮጵያውያንን የሚወክል መሆን ይችላል። እንዳልኩት ይሄ ግብረሰናይ አለበት ብዬ ነው የማስበው። ግብረሰናይ ሲሆን ደግሞ ክሊርሊ ዲፋይን ማድረግ አለበት ሮሉን። ኢትዮጵያና ኢትዮጵያ ጉዳይ ላይ በሚሆኑ ነገሮች ላይ ኮንትሪቢት ለማድረግ መሆን አለበት። ሬስፔክት ማድረግ ያሉ ህዝብ የሆኑ አሁን ምሳሌ የተቋቋሙ አሶሲሽኖች አሉ፣ በአውስትራሊያ ደረጃ የተቋቋሙ ካሉ ካልሰሩ እንዲሰሩ አብረውን ለመስራት መጣር ነው። ግን ይሄ ሁለት አይነት ማህበራት አሉ ሁን ማለት በየ አካባቢ ዜዜ ኢትዮጵያን አለምሳሌ እኔ በምኖርበት ስታይ በኢትዮጵያ ኮሚኒቲ አሶሲሽን አለ ሌሎች አሶሲሽኖች አሉ። ከላይ እንትኖችን አድሬስ ለማድረግ በተወሰነ ጊዜ ዛሬ ስንት ዓመት አደ ነው ኤግዛክት ነው የምንቀም ጊዜውን ግን ደግሞ በአውስትራሊያ ደረጃ የተቋቋመ አለ በደንብ እየሰራ ካልሆነ በደንብ የሚሰራ ማድረግ ነው። ግን ይሄኛው ግብረ ኃይል የሚፈጠረው ያንኛውን ሪፕረስ ለማድረግ መሆን የለበትም ነው የማስበው። ዲፍረንት ሮል ነው መሆን ያለበት እና ዲፋይን መሆን አለበት ሮሉ ጭምር ብዬ ነው የማስበው። ቶ አዳሙስ አደራጃጀቱ፣ እና ማወቃቀሩ ማሰራሩ እና ተልኮ ምን ላይ የተኮረ እና በምን መልክ የተቀረጸ መሆን አለበት ይላሉ። ከወይዘሮ ሰብለ ሀሳብ ጋር ሙሉ በሙሉ እስማማለሁ። እኛ እንግዲህ በኅብረተሰባችን ውስጥ ሶስት ቁልፍ ማህበራዊ ስብስቦች አሉ። የምናውቃቸው እንደተባለው ማህበራት አሉ፣ ቤተ እምነቶች እና እድሮች አሉ በተለይ በአሁኑ ጊዜ ቁጥራቸው ከፍ እያለ የመጣው ድሮች ናቸው። ለምሳሌኛ አካባቢ እና እነዚህን ስብስቦች ለመድረስ እና የሚፈለገውን ግብ ለመምታት የግድ በአካባቢው በስቴቱ የተደራጀ ይሄንን ነገር የሚያስተባብር ኃይል አስፈላጊ ነው። የሀገር አቀፉ ዋናው የተማከለው አደራጅ እንዳለው ነው ማለት ነው። ግን እንደተባለው ግልጽ መሆን ያለበት ነገር እኛ አሁን እየተነጋገርን ያለንበት ብርቱ ጉዳይ ምንድን ነው? ሰብአዊነትን የሚመለከት ነው። ሰዎች አንድ ነገር በተነሳ ቁጥር ያው እንደምናውቀው ከፖለቲካ ተመክሯችንም ወደ ፖለቲካ ቶሎ ስለሚሄዱ ግልጽ መሆን ያለበት እኛ የምናወራው ስለ ሰብአዊ ስለ ግብረ ሰናይ ሀገርን በተለያየ መንገድ እንደዚህ አይነት አጣብቂኝ ሁኔታ ሲፈጠር ከዛች ምድር የተፈጠር ዜጎች እንደመሆናችን መጠን ቤተሰቦቻችን ወዳጅ ወንድም ዘመዳዎቻችን ያሉበት ሀገር ስለሆነ እንደ ሰው ምንድን ነው አስተዋጽኦ የምናደርገው ከሚል መርህ ነው እኛ የመጣ ነው። እና ሰብአዊነትን ከፖለቲካው አግልሎ የማየት አውስትራሊያኖች ኢትዮጵያኖችን ሲረዱ የምን ፖለቲካ ድርጅት አላቸው ብሎ ጠይቀው ሳይሆን ይህን የመሰለ የሰው ልጅ እንደ ያለ ችግር ገጠመው ብሎ አስበው ነው እኛም እያደረግን ያለ ነው እና የምንዋይበትን ዋና ሀሳብ ይሄ ነው፣ ሰብአዊነትን ለመታደግ ነው የገጠመውን ህብረተሰባችን የገጠመውን ችግር አቅማችን በፈቀደ መጠን ለማገዝ ነው። ስለዚህ ይህንን ነገር ከፖለቲካው ለይቶ ሰዎች እንዲረዱና ይሄ ነገር ይደራጅ ሲባል ደግሞ ሌላ ከዚህ በፊት ያልተሞከረ ድርጅት ሳይሆን፣ በተቻለ መጠን ነገሮች እየገፉ ስለሚመጡ በድርቅም፣ በተለያየ ምክንያትም ዞሮ ዞሮ እዛ ውስጥ መግባታችን ካልቀረ የምናደርገው ነገር በተደራጀና በታቀደ ረዥም ጊዜ በታሰበበት፣ ሌሎችም ብዙ ስራዎች አሉ። የግድ አንድ ችግር ሲነሳ ሳይሆን ከሰብአዊነት አንጻር የሀገር ካለው ሀብት ካለን ግንኙነት አንጻር የምናበረክታቸው ብዙ ነገሮች አሉ ለሀገራችን እና ይሄንን ማድረጉ አስፈላጊ ነው። ስለዚህ ይሄንን እንዴት እናደርጋለን? አሁን በጀመርነው መንገዱ ውይይቱ ይቀጥላል። በየአካባቢያችን ደግሞ እንደዚሁ ቅድም እንደተባለው ሰፋ ያለ አመለካከት ያላቸው እና ነገሮችን ሰፋ ባለ መንገድ የሚናየው እዛም እዚህም የማወግኑ ኢትዮጵያውያኖችን እያነጋገሩ ውይይቱንና ይሄንን ነገር እንዴት ማጠናከር እንደሚቻል መቀጠል ነው። ኢንፎርሜሽኑን ማሰራጨት ነው እና አንተም ካሳሁን የተለያዩ ወገኖች ከተለያየ ስቴትም ለምሳሌ ዛሬ የተገኘ ነው ከሶስት ነው ሌሎቹም የሚገኙበትን ውይይቱ የሚካሄድበትን መንገድ ቢቀጥልና በዚሁ አይነት መንገድ እየተገናኘን በተለይ እነዚህ እዚህ ነገሮች ለመሳተፍ ፈቃደኛውን ሰዎች እየተወያየን ወደ አንድ ግብ ማድረስ ነው። ቅድም እንዳልኩት ከኤምባሲም አንጻር ደግሞ ቀድሞ የነበረው ሁኔታ ስለተቀየረ ከእነሱም ጋር አብሮ መስራት ብዙ ነገሮችን ለእኛም ሊያቀልልን ይችላል። ለምሳሌ ብዙ ጊዜ እርዳታ ሲሰበሰብ ይነሱ የነበሩ ጥያቄዎችን እስከማስታውሰው፣ እንዴት ይላካል፣ በማበኩል ይላካል የሚሉ ነበሩ። አሁን በተወሰነ ደረጃ ያ ችግር ተቀርፏል እና እኛ የአጋዥነት የማስተባበሩ ሚና ብንጫወት ኤምባሲው ደግሞ የራሱን ሚና ቢጫወትና ህብረተሰባችንን ተቀናይትን አንድ ላይ ብናግዝ መልካም ሊሆን ይችላል። እንግዲህ እንዳልኩት ነው። ይሄንን ነገር የተወሰኑ ሰዎች ካልጀመሩት ህብረተሰብ አንድ ላይ የሚነሳበት ሁኔታ የለም። የተወሰኑ ይሄ ነገር የገባቸው ይህንን ነገር ለማድረግ የተዘጋጁ የተወሰኑ የህብረተሰብ አባላትን ያንቀሳቅሳሉ። ሌሎቻችን እንከተላለን፣ እናደራጃለን። በዚህ አይነት ነው የሚሄደው። አሁን ለምሳሌ ሰሞኑን ራሱ የተለያየ ቦታ ላይ ሙከራዎች እየተደረጉ ነው። እዛም እዚህም የተበጣጠሰ ነገር ከሚሆን ግን በተደራጀ መልኩ ቢሆኑ አንድ ወጥ ቢሆን የሚሄደውም ገንዘብ ቁም ነገር ላይ መዋል ይችላል። መንግስትም ችግሩ የት ጋ ነው የጸናው እና ምን ላይ ተኮር የሚለውን መልስ ለመስጠት ስለሚያስችለው አደረጃጀቱ በደንብ ሊገፋበት የሚገባ ውይይቱ የሚቀጥልና ያገባናል የሚሉ ኢትዮጵያኖች ሁሉ በዚህ ነገር ውስጥ ሀሳብ እየሰጡ የሚሳተፉበትን ነገር ሁኔታ፣ ድባብ መፍጠር አስፈላጊ ነው። ላለሁ አቶ ግርማስ የዚህ የሚቆመው አውስትራሊያውያን ኢትዮጵያውያን ማህበረሰብ አባላት የሚቆመው ግብረ ኃይል ወይም ምክር ቤት ዋነኛ ተልእኮዎቹ ምን ላይ ሊያተኮሩ ሊኖረው ይገባል? እንደምንስ ሊዋቀር ይችላል ይላሉ። ትኩረቱ ግብረ ሰናይ የሆኑ ስራዎች ላይ ብቻ፣ ከዛም አልፎ የፖሊሲ አማራጮችንም እንደዚሁ ቀርጾ ለመንግስት ማቅረብ የመሳሰሉ ነገሮችም ሊታከሉበት ይቻላል ወይስ ግብረ ሰናይ ላይ ብቻ ያተኮረ ሊሆን ይገባል? ይላሉ። የእኔ ሀሳብ ብዙ የተለየ ነገር የለውም። እንደተባለው ሰብለ በደንብ አስቀምጠዋለች፣ ወንድሜን በደንብ አስቀምጦታል። ግብረ ሰናይ መሆን አለበት የሚለው የሚያስማማን ነገር ይመስለኛል። እነን ፖለቲካል የሆነ ነገር ሁሉ ያስማማናል ብዬ አምናለሁ። ፖለቲካ ለእኛ አይሆነንም፣ ቴክኒካሊ የስራ እንቅፋት ነው የሚሆንብን እና ከፖለቲካን ከዚህ ውስጥ ማውጣት መቻል አለብን። ሌላው የሚመሰረተው ድርጅት ወይም መሰባሰብ ችግር ሲመጣ ብቻ ተገናኝቶ አንድ ነገር አድርጎ የሚለያይ መሆን የለበትም ዘለቄታዊ ሎንግ ተርም ወይም ለረዥም ጊዜ የሚያገለግል መሆን አለበት። ይሄንንም ደግሞ ተመክሮ ከተለያዩ አገሮች ማየት እንችላለን፣ ወይንም ቀረብ ብለን ማየት እንችላለን። እንዴት ለምሳሌ የእስራኤል ኮሚኒቲ ምን እኛ እንኳን እንደነሱ ያደረሱበት ባንደርስ ያላቸው ስብስብ በጣም የጠነከረ ነው። ግብጾቹም ቱሰም ኤክስተንት ፊሊፒኖች፣ እነኝ እነኝ ሁሉ አላቸው። ይህነኝ በሙሉ የሚያተኩሩት ዲቨሎፕመንታል በሆነ ነገር ነው። እኔም እንዲሆን የምፈልገው በተለይ አዳዲስ የእኛ ልጆች አሁን ግማሾቻቸው ዩኒቨርሲቲ ጨርሰዋል። በብዙ የሚቆጠሩ ዩኒቨርሲቲ ውስጥ አሉ። ለሚቀጥለው ፊው ይርስ ደግሞ ሀይ ስኩል የሆኑ ልጆች ዩኒቨርሲቲ የሚገቡ አሉ። እነኚህ ልጆች ለአንድ አመትም ለሶስት ወርም ለሁለት ወርም ሀገራቸው ሄደው ሰርቪስ የሚሰጡበትን ነገር ሁሉ እስከ ማዘጋጀት የሚደርስ በጣም ሎንግ ተርም ዲቨሎፕመንታል የሆነ ድርጅት መሆን አለበት ብዬ ገምታለሁ። እርግጥ ነው አልፎ አልፎ ጊዜ የማይሰጣቸው ችግሮች እንደ ሀገር ይገጥማታል ኢትዮጵያ። በዛ ጊዜ አቴንሽናችንን ሁሉ ወይም ድርጅቱ አቴንሽኑን ቀይሮ እዛ ላይ ሊያተኩር ይችላል። ግን ይሄ ድርጅት ቤዚካሊ ኮንቲኒየስ እና ሎንግ ተርም አላማ ያለው መሆን አለበት ብዬ ገምታለሁ። ምክንያቱም በሪሶርስ ባለን እውቀትም፣ ገንዘብም፣ በሰርቪስም፣ በሁሉ ነገር አገራችንን የምንጠቅምበት መንገድ የምንፈጥርበት እና የምንዘጋጅበት ድርጅት መሆን አለበት ብዬ አምናለሁ። ሌላው እንዴት ይደራጃል፣ እንዴት ይሄ እውን ይሆናል የሚለው አይቲንክ፣ ይህንን በድርጅት አደረጃጀት በኩል ጥሩ እውቀት ያላቸው ሰዎች ተፈልገው እነኛ ሰዎች እንደ ብሬን ስቶርም ቢመክሩበት እና በዚህ አላማ ዙሪያ ቢነጋገሩበት ቆንጆ ይመስለኛል። እኔ ብዙ እውቀት በዛ ኤሪያ የለኝም፣ ግን መሆኑ የማያጠራጥር ነው መሆንም ያለበት ነው። ከየስቴቱ ቢጀመር ቆንጆ ነው ብዬ አሳብ እሰጣለሁ። ለምሳሌ አሁን በኮሮናቫይረስ ምክንያት ሲድኒ የተጀመረው አደረጃጀት ጥሩ ነው። ምንም ቮለንተሪ ነው። ጥቂት ሰዎች ተገናኝተው ነው የጀመሩት። ይሄው አሁን የተሰበሰበው ከሚሰበሰበው ሰማንያ ወይም ዘጠና በመቶ ገንዘቡ በሙሉ ከሲድኒ ነው የመጣው። ምናልባት ሜልበርንም ሌላውም እስቴት አሁን እየተንቀሳቀሱ ነው፣ ሊበልጡን ይችላሉ። ሁችስጎድ ጎድ ግን ልክ እንደዛው በየስቴቱ በዚህ ምክንያት አሁን የኮሮና ቫይረስ ችግር ራሱ በጣም ረዥም ጊዜ የሚፈጅ ነው። እግዚአብሔር ይጠብቀን እንጂ እኛ ሀገር ሌላው ሀገር እንደሆነው ከሆነ ብዙ ወገኖቻችን ሊጎዱ ይችላሉ የሚል ፍርሃት አለን ሁላችንም። እና ይሄ ጥሩ አጋጣሚ ይሁንና አብሮ መስራትን የመልበድም ጸባይ ሊኖረን ስለሚችል በሃይማኖትም፣ በፖለቲካም፣ ሌሎቹም ጊዜ ያመጣቸው የዘርም ልዩነት እነኝን ወደ ጎን እስቲ ትተን ለወገናችንም የምንደርስበትን በየስቴቱ ውስጥ ሁላችንም እንሞክር፣ እናጠናቅር። ይሄንን ስብስብ ከዛ ይሄ ስብስብን ወደ ትልቅ አገራዊ ስብስብ መቀየር እንችላለን፣ ሞር ፎርማል በሆነ መንገድ ይሄን ስብስብ። ጥሩ አጋጣሚ ነው። ኢትዮጵያ ኤምባሲም በጣም ኢንቮልቭድ ሆኗል። ስለዚህ በኢትዮጵያ ኤምባሲው አስተባባሪነት በየስቴቱ ግብረ ኃይል ተቋቁሞ ያ ግብረ ኃይል በኮሮና ቫይረስ ያሰባሰበ እየቀሰቀሰም ቢሆን አዘ ኢንድ ኦፍ ዘዴያን ድርጅት የአሰባሳቢን ወደ ናሽናል ድርጅት መቀየር የሚቻልበትን መንገድ ሊፈለግ ይችላል የሚል እምነት አለኝ። በአይነኝ ወይዘሮ ሰብለ ይህንን የጋራ ምክር ቤት ወይም ማህበር ወይም ግብረ ኃይል ለማቆም አሁን በአቶ ግርማ ፈይሳ በኩል የተሰነዘረው ሀሳብ እያንዳንዱ ክፍለ ሀገር የራሱን አዋቅሮ ከዛ የነሱ ተወካዮች ወደ አገር አቀፉ መጥተው ያንን የጋራ ምክር ቤት እንዲያቆሙ የሚል ሀሳብ አለ። ሁለተኛ ኤምባሲው ጣልቃ ገብነት አስፈላጊ ነው ወይስ ራሱን ችሎ ማህበረሰቡ ገንዘቡ እዚህ ያለው የራሱ ተጠሪ የሆነ ማህበር ነው ሊያቋቋም የሚገባው። ያንንስ እንዴት ነው ማቋቋም የሚቻለው? አሁን በውይይት ደረጃ ላይ ነው ያለ ነው። ሁለተኛው ምዕራፍ ምን ሊሆን ይገባል? የኢምባሲ ጣልቃ ገብነት የሚለው አይ ዶንት ቲንክ ያነስ ስር ላይ ጥቅም አለው ብዬ አላስብም። ግን ከኢምባሲ ጋር መስራት የሚችል በራሱ ግን ኢንዲፔንደንት የሆነ አካውንታብሊቲው ለማህበረሰቡ የሆነ ማለት ና ህብረተሰቡ ደግሞ ደም ኮኔክት ሊሆነበት ምክንያቱም እንደምናውቀው የትናንትና ትሮማ ከኤምባሲ ጋር ያለ ስቲል አንዳንዱ ሰው ውስጥ ስል ፍሬሽ ነው ቴክስ ታይም እንደምናውቀው የፖስት ትሮማ የሚሆኑ ነገሮች አሉ። በአንድ ጊዜ የሚወጣ ነገር አይደለም። አንዳንዱ ስቲል ኮንፊደንሱ የለውም። ሶ ያንን አክኖሎጂ አድርጎ አሁን ባለው ቅድም ለማስቀመጥ የሚኮርኩት ነገር አለ። ለምሳሌ በፖሊሲ ደረጃ የተቀመጠ አቅጣጫ አለ የኤምባሲው የኢትዮጵያ ኤምባሲ የአውስትራሊያ ሲከፈት ኢትዮጵያውያን በቅድሚያ ላገለግል፣ ከዚ መከትሎ ኢኮኖሚካል ኤን ፋይናንሽል ትሬድ ሪሌሽኑ ዲቨሎፕ ለማድረግ ነው። ባለኝ በተወሰነ መልኩ ባየሁት የፖሊሲ እንት ናቸው። ስለዚህ በዋናነት እና በዋናው ኢትዮጵያውያን እዚህ ይችላሉ ነው፣ ኢትዮጵያ ኤምባሲ እዚህ ያለው በዋናነት ማለት ነው። ሶ የኢትዮጵያውያን ኤምባሲን ስናስብ ከዛሬ በፊት የነበረን ትሮማዎች አሉ። እሱን ዌል አክኖሌጅ ማድረግ አለብን። ሰዎች ሪዘርቭ ቢሆኑ ይህንን ለማደራጀት የምንሄዱ ሰዎች አትግ ማወቅ ያለባቸው አንድ ነገር ሰዎች በትናንትና ትሮማ ስቲል ላቅቁ ሊገርመን አይገባም። ጀዝም ልናረጋቸው ይገባል ብዬ አላስብም። ግን ትረስት ዲቨሎፕ የሚሆነው ኢንታይም ነው በሂደት ውስጥ የምታዋምን ይመጣል ብዬ አስባለሁ። ግን ደግሞ ሌላው በጣም ሰውን በዚህ ቀዳሚ የሚሰሙ ሰው ፕሮግራም የሚከታተል ሰው ለማለት የሚፈልግ ሀገራችን ግ መግባት የማንችል ሰዎች ነበረና፣ ሀገር ኔ የተወሰኑ ሰዎች ብቻ የሚመስለን የነበር ሰዎች አ ቢኮዝ ፖለቲካል ዲፍረንት ሬዝን ማለት ነው። አሁን በተወሰነ መልኩ ሁሉም ሰው ወጥቶ መግባት የሚችልበት ሀገር ተፈጥሯል። ፖዘቲቭ በቂ ነው አይደለም ሊሆን ሁላችንም ላይሆን ይችላል። ምክንያቱም አብዛኛው ስደተኛ ጊዜ ያለው በካለኝ መረጃ በደረሰብኛል ባላቸው ፖለቲካል ና ሌሎች ምክንያቶች እዚህ አለ ነው ይህንን አት ሚሎች አርገን አገራችን ነው መርዝ ባት መውጣትን ልንችል ብዙ ትግል አድርገናል። ብዙ መስዋዕት መከፍለ ዛሬ የደረስነው ላይ ደርሰናል። በቂ ባይሆንም ማለት ነው። ኤምባሲ ሀገርን ነው የሚወክለው። ኢትዮጵያ ኤምባሲ እዚህ የሚኖረው ኢትዮጵያውያንን ሊያገለግልና ለሁሉም ኢትዮጵያ ኩል ሰርብ ሊያደርግ ነው። ይሄ ካልሆነ ተጠያቂ ማድረግ አለበት። ስለዚህ ትናንት እንደነበረው ምክንያቱም አናቱ ላይ የነበረው አስተዳደር ችግር ነበረበት። ቢኮዝ ኦፍ ዛት ታች ድረስ ያለው ወንደ ዊሊንግ ያላቸው እንኳን የሚባስ ሰዎች ብቻቸው ባድ የነበረበት ጊዜ ስላለ አሁን ያ በተወሰነ መልኩ ኢምፕሮቭ የመሆን ነገር ታይቷል። በቂ ነው ወይሱ ወደፊት የምንነጋገር ስንቀርብና ስናየው ይሄ ይሄ ነገር ትክክል አይደለም ከርብ እያደረገን አይደለም ብለን ልምል እንችላለን። ዞሮ ዞሮ ኢምባሲ ሮል መሆን አለበት። ቢመስበው መስበው ጥሩ ወቲል ማየው አንድ ጥሩ ተሞክሮ አሜሪካ ላይ ያለሆነ ኢምባሲ በጣም ፖዘቲቭሊ አክቲቭሊ እየሰራ ያለው ነገር አለ ለ ከማህበረሰቡ በተደራጁበት ፖዘቲቭ ሪሌሽንሽፕ የመፍጠር ነገር አለ። እንደዚህ አይነት ስሜቶች እዚህ መፍጠር አለበት ብዬ አስባለሁ። ይሄኛው የሚደራጀውን ተቋምም ይሁን ግብረ ኃይልም ይሁን ፖዘቲቭሊ መስራት አለበት ከኤምባሲ ጋር። ኤምባሲውም ደግሞ ሊያዳምጠው፣ ሊሰማው ሰጅሽን ሊሰጥ ይችላል። ግን በኦነርሽፕ አይነት ስሜት ምንም ማንም ማንም ይሄ ቮሉንተሪ መሆን አለበት። በጣም ሁሉም ሰው ነገር ለመስጠት ሲመጣ የተቮሉንተሪ ኮሌክሽን ሆኑ ምንወልነው ስብስብ ነው መሆን ያለበት። ያ ቮለንተሪ ከሆነ ደግሞ ፍሪደሙን ሊያጣ አይገባ እያምን መጠበቅ አለበት ግን፣ ቅርጽ መኖር አለበት። አዎ ያስማማል፣ ግድ ነው፣ ቅርጽ ያስፈልጋል። ሌላኛው ለምሳሌ አደረጃጀቱ ምን ይንቻል የሚለው እንዴት ተደራጅተን እንምጣ እንዳለን የሰው ሀይል ሊመጠ አንዳንድ ቦታ ላይ አንዳንድ ስቶች ላይ ለምሳሌ እንደ ኮንስላንድ አይነት ስት በጣም ሰዎች ስፕሬድ ነው የሚኖሩት። ስፋቱን ስንመለከት ከአንድ ቦታ አንዳንድ ቦታ ላይ ርቀት አሰፋፈሩ ለየት ይላል። ከመልበር ለምሳሌ ሰው ሎካላይዝድ የሆኑ በየአካባቢያቸው ያለ ትናንጥተው እዛ ላይ ሊሆን ይችላል። አንዳንድ ጊዜ ደግሞ ቮለንተሪው ፈቃደኛ በሆኑ ሰዎች መጀመሪያ ጀምሮ እንደዚህ ታይም እሱ ቅድም ተብሏል። ይህንን የአደረጃጀት ባለሙያ የሆኑ ሰዎች በደንብ ማብራሪያ ሊሰጡበት ይችላሉ። ግን የህዝባችን የአስተፋፈር የአኗኗርና የአደረጃጀትን ስሜት ማወቅ ተገቢ ነው። አሁን በዚህ ሰዓት ላይ እንዲህ ነው ብሎ ማለት በራሱ ሊከብድ ነው። ከህዝቡ ጋር መወያየት ይጠይቃል። ያንዳንዱ ሰው ግን ዞሮ ዞሮ ግን ኤንድ ፕሮዳክቱ መሆን አለበት ብዬ ማስበው ሁሉም ስቴት ኢንዲፐንደንት የራሷ አደረጃጀት ኖሮት በዛ በትልቁ ላይ ኮኔክሽን ያለው እና እሰ ያለው መሆን አለበት የሚል ነው የመለካከት አቶ አዳሙስ አሁን ወይዘሮ ሰብለ እንዳነሱት በጎ ፈቃደኞች ስብስብ የክፍለ ሀገራቱ ውይይቶች ተጀምረው ከዛ ራሳቸውን አቁመው ወደ ሀገር አቀፍ ቢራመዱ መልካም እሳቤ ይሆናል፣ ጅምር ይሆናል ብለዋል። በእርሶስ እይታ ካሁኑ ምን እያደረግን ካለ ነው ውይይት አልፎ ይህንን ግብረ ኃይል ወይም ማህበር ወይም ምክር ቤት ለማቆም ቀጣይ እርምጃዎች ምሳሌ፣ እርሶ ባሉበት ቪክቶሪያ ውስጥ ምን መልኩ ሊቀጥል ይገባል? በቀጣይ እርምጃዎች ምን ሊሆኑ ይገባል ይላል። ወደ እሱ ጥያቄ መልስ መጣለው፣ ግን አንድ ነገር ማንሳት የፈለኩት ከዚያ በፊት ይሄ የኤምባሲና ሊቋቋም የሚገባው ግብረ ኃይል ምን በለው ማህበራዊ ድርጅት የመምታታት ባህሪ እንዳይፈጠር ከወዲሁ ማጥራቱ አስፈላጊ ይመስለኛል። ኤምባሲው ራሱን የቻለ ድርጅት የራሱ ተልዕኮ ያለው ነው። ግብረ ኃይሉ ደግሞ ያው ቅድም እንዳነሳ ነው ወደፊትም ግልጽ እንደሚሆነው የራሱ ተልእኮ ይኖረዋል እና እዚህ ላይ ምንም የሚጠረስ ነገር መኖር የለበትም። በትብብር አስፈላጊ ሲሆን ትብብር ሲያስፈልግ በሁለቱ መካከል እየተጋገዙ የሚሰሩበት ካልሆነ በቀር ግብረሰናይ ድርጅቱ ግን በራሱ የሚመራ ነው። ለዚህም ምክንያቱ ምንድን ነው? ሕብረተሰባችንን ግንኙነቱ በምን ቢሆን ይሻላል? ማ ምንድን ነው? እንዴት አይነቱ የተግባቦት መንገድ ነው የሚሰራው የሚለውን ከኤምባሲው የበለጠ እኛ ነን ምናምን ማውቆ በየ አካባቢያችን ያለውን። ስለዚህ የበለጠ ውጤታማ የሚሆነው ያው ከአካባቢው የተነሳ ጉዳይ ነው። ወደ ተግባር እንዴት እንሄዳለን የሚል ያው እንደሚታወቀው ነው ሀሳቡን ብናነሳውም በነገ እለት የሰማ የሚሆን ወይ በቀጥታ የሚሆን በተዘዋዋሪ ያገኘ ነው ሰው ተነስቶ ይሄን ብናደርግ የሚለው እና እንደዚህ አይነት ሁኔታ የሚፈጠርበት መንገድ የለም። አሁን የጀመርነው ሰዎች አለን። ይሄንኑ ሀሳብ እንደ የቤት ስራ ወስደን ሌሎችን ኢትዮጵያኖች እያነጋገርን ነገሩን ማስፋት መጀመር ነው እና እንዴት ብናደርገው ይሻላል የሚለውን ውይይት ከወዲሁ በመጀመር አሁን ቅድም እንዳልኩት ይሄንን የተዋሲውን መሰራጨት ለመግታት በሚደረገው እንቅስቃሴ ላይ በየቦታው ሰዎች የሚችሉትን እያደረጉ ስለሆነ ይሄ ጥሩ አጋጣሚ ስለሆነ ውይይቱን የበለጠ መጀመር እና ለምሳሌ እኔ በክልሌ ይህን ነገር መወያየት ከሚገባኝ ወገኖች ኢትዮጵያኖች ጋር እየተወያየው ሀሳቦችን መሰብሰብ እና የምንወያይበትን አሁን ለምሳሌ ሶስታችን አለን እና ሁሉም አሳይመንቱን ወስዶ ቢያነጋግርና እያሰፋ ነው ብንመጣ እና መጨረሻ ላይም አንድ ላይ የምንሰባስብበትና ይሄ ነገር እንዴት ቢፈጠር ከምን ቢጀመር ይሻላል የሚለውን ነገር በርከት ብለን የምንወያይበት ሁኔታ ቢፈጠር ጥሩ መነሻ ሊሆን ይችላል ባይ ነኝ። ይሄ በየክልሉ ማን ነው ክልል የሚለውን ቃል እንኳን ብዙ አልወደውም። በየስቴቱ ያለው ነገር እንግዲህ እያንዳንዱ የራሱን ሁኔታ ስለሚያውቅ ሕብረተሰቡ አብሮ ብዙ ጊዜ ስለቆየ የተሻለ ሊሆን ይችላል እና ሀሳብ ለመለዋወጥ መግባባቱን ፈጠን ስለሚል ይሄንን አድርገን በስቴት ደረጃ እንነጋገራለን። ከዛ በኋላ በሀገር አቀፍ ደረጃ ደግሞ ያ ነገር ቀጥሎ አንድ ወጥ የሆነ ሁሉም በሚስማማበት መጠሪያ ያለው ተልእኮ ግልጽ የሆነ እና እንዴት እንደሚመራ የአገልግሎት ጊዜው ምን ሊሆን እንደሚችል ተልእኮ ግቡ ምን እንደሆነ ምን ንዑሳን ኮሚቴዎች እንዳሉት ይህንን ግልጽ ያደረገ ራሱን የቻለ መተዳደሪያ ደንብ ያለው አይነት ግብረሰናይ ድርጅት ሊፈጠር ቢችል የተሻለ ሊሆን ይችላል። ከዚህ በፊት የነበሩ ችግሮች ምናልባትም አሁን ከተፈጠረው የፖለቲካ ዝንባሌ አዝማሚያ ጋር ተቀይረውም ሊሆን ስለሚችል ይህንን ነገር እንግዲህ ከዚህ በፊት እንደዛ ሆኗል፣ አሁን አይሆንም ብሎ ከመስጋት ይልቅ በበጎ አእምሮ ነገሮችን መጀመሩ የሚሻል ይመስለኛል። አቶ ግርማ ይህንን የሚቆመውን ድርጅት ለማቆም ለመንደርደሪያነት በእርግጥ አሁን የዚህ አይነቱ የሬዲዮ ውይይቶች ተካሂደዋል። በኩዊንስላንድ፣ እርሱ የሚኖርበት ኒው ሳውዝ ዌልስ እና አቶ አዳሙ ያሉበት ቪክቶሪያን አስመልክቶ ቀጣዩ የሌሎች ክፍለ አገራት እንደዚሁ ሰዎችን እጋብዛለሁ፣ ከካምብራም ሆነ ከፐርዝ እና እንደዚሁ ከአድላይድ ከተሞች ወደዛ ከመሄዱ በፊት አንድ እንደ ውይይት መነሻ ቅድም አስተያየት ሰጥተዋል፣ እርስ በእርሳችን ተናግረንበት እንምጣ በሚል በየክፍለ ሀገራት ወይም በየከተሞቹ ለመንደርደሪያነት ለሁሉም እስቴቶች መወያ የሚሆን በጽሁፍ ላይ የሰፈረ ቅድም አድተዋዳሙ እንዳነሱት የድርጅቱ ተልእኮ ምን ይሆናል፣ ራእዮቹ ምንድናቸው ናቸው፣ ግብሮቹስ ምን ይሆናሉ፣ የስራ ዘመኑ፣ የምርጫ ሂደቱ የመሳሰሉትን የመተዳደር ደንቦቹን ያካተተ ነገር ቀደም ብሎ በውይ ተመክሮበት በጽሁፍ ላይ ቀርቦ ለየስቴቶቹ ተበትኖ ቢካሄድ መልካም ነው ይላሉ፣ ወይስ እንደዚሁ ሰብሰብ ብሎ በመናገር እና በጎ ፈቃደኞችን ብቻ አሰባስቦ ከየከተሞቹ መጀመር የተሻለ ይሆናል ይላሉ? እኔ ኖርማሊ በስራ በውጤት የማምን ሰው ነኝ። ብዙን ጊዜ የእኛ ህዝብ በተለይ በውጭ ያለ ነው፣ ብዙን ጊዜያችንን የምናቃጥለው በፕሮሲጀራል ነገር ላይ ነው ይህንን እናድርግ፣ ይሄ ይግባ፣ ይሄ አይግባ፣ ይሄ ይጻፍ፣ ይሄ አይጻፍ በሚለው ላይ ነው። በብዛትም ጊዜያችን የምናቀጥለው በተግባር ሳይለወጥ በፊት ተግባር ምንም ሳይሰራ ተጣልተን እንለያያለን። አይ ቲንክ ዊ አር ቢግ ኢነፍ ናው። ግብረሰናይ ድርጅት ምን ማለት እንደሆነ እናውቃለን። ለምንድን ነው እኔ ይሄንን የሚሰሩ እውቀት ያላቸው ሰዎች ይስሩ፣ ግን በተቻለ በትንሽም ግሩፕ ቢሆን በየክፍለ ሀገሩ ጥሩ ነገር መስራትን እንጀምር። ይሄ ካልሆነ ይሄ አይሆንም የሚለውን ወደ ጎን እንተውና ያንን የሚያረቡ ሰዎች እና እውቀቱ ሌጋል ሰዎች የሆኑ ሰዎች ያንን እንተውላቸው። ሌጋል ሰዎች ሎየሮች አሉን በየስቴቱ በኒው ሳውዝ ዌል አንድ ሁለት ሰዎች አውቃለሁ። እነሱ ሀሳቡን ሰጥተናቸው እነሱ ሌጋሊዚ ሊመዘገብና ኤኒ ሌጋል ቻለንጅን ስታንድ ሊያደርግ የሚችል ነገር ነድፉልን ይችላሉ። እኔ ግን የማተኩረው የኢትዮጵያ ችግር ወይም የኛ የሀገራችን ችግር ቀላል ችግር አይደለም እና ጊዜም የሚሰጥም አይደለም። ሁላችን በተቻለን መጠን ማድረግ የምንችለውን ነገር ለማድረግ አሁን ውይይት እናደርጋለን ከየአንዳንዱ ሰው ጋራ እንዴት ብናደርግ በምንለው ስራ በስራም ብንጀምረው ኦልሬዲ እኮ እያደረግነው ነው። አሁን ለክሮባ ገንዘብ እያሰባሰብን ነው ያለ ነው እና በዛ ብቻ መቀጠል የለበትም። ወደ ማቴሪያልም መሄድ አለብን። ከዛም ባሻገር ደግሞ የእውቀት ሽግግርም መፍጠር መቻል አለብን እና እኔ የምለው ይጀመር ነው። ፕራክቲካል እንሁን ነው። አለበለዚያ ዊ ካን ኮንቲንዩ ቶኪንግ አባውት ኢት ወይንም ደግሞ ይሄ ግባ፣ ይሄ ይውጣ በሚል በመጨቃጨቅ ጊዜያችን እናቃጥላለን። በተግባር ግን ከአሁኑ እንጀምር ነው በየክፍለ ሀገሩ ይጀመር ባይ ነኝ። ግል ጥቂት ግለሰቦች ካሳሁን እንደው ለኤግዛምፕል ለመጥቀስ ጥቂት ግለሰቦች ብዙ ነገር ማድረግ ችለዋል እስካሁን በግላቸው ከየክፍል ሀገሩ ማለት ነው። ሜልበርንም ሊሆን ይችላል፣ ፐርዝም ወይ ማድሌድ ወሬቨሬቲስ ግን፣ በአንድ ላይ ብንገጥም እቃ እንኳን ማሰባሰብ አሁን ብንፈልግ ለዚህ ለኮሮና ቫይረስ ስቶር ሊያገኝልን የሚችል ኢትዮጵያዊ ይኖራል። ትራንስፖርት ከበር ሊያደረግልን የሚችል ኢትዮጵያዊ ይኖራል። እቃውን ደግሞ ከጌት መንግስት አካል ተጠይቆ ወይም ድርጅት ተጠይቆ ማግኘት የሚችል ኢትዮጵያዊ ሊኖር ይችላል። እነኝም በሙሉ ካሟላን ኢዚሊ ማሰባሰብ እቃውን እንችላለን። ግን አንድ ሁለት ሰው ግን አይችልም እና እያንዳንዱ ስቴክሆልደር መሆን አለበት። ድርጅት ውስጥ የሚገባ እኔ በምችለው አቅም በጉልበቴም በእውቀቴም እሳትፍበታለሁ የሚል ነገር ይዞ መምጣት አለበት እንጂ በብዙ ነገር ፕሮሲጀር ነገር ላይ ባናቃጠል ጥሩ ነው። እሱ ለሰው ይቶ በአይነኝ አድማጮቻችን፣ የዛሬው የማህበረሰብ ለማህበረሰብ ዝግጅት መወያ አጀንዳ የነበረው ኢትዮጵያውያን አውስትራሊያውያን አንድ ሀገር አቀፍ ግብረሰናይ ድርጅት ማቆም ያስፈልጋቸዋልን ከሆነስ እንዴት የሚል ነው። የውይይቱ ተሳታፊዎች ወይዘሮ ሰብለ ወርቅ ታደሰ፣ አቶ አዳሙ ተፈራና አቶ ግርማ ፋይሳ ናቸው። ስለ ተሳትፈው እናመሰግናለን። እናመሰግናለን ሴናል ከማህበረሰብ ለማህበረሰብ